The የኢትዮጵያውያን ማህበረሰባዊ ድርጅቶች ኔትወርክ በሚል በመላው ዓለም የተሰባሰቡ ሀምሳ የሚደርሱ የኢትዮጵያውያን ትውልድ ኢትዮጵያውያን የሲቪክ ድርጅቶች የኢትዮጵያ መንግስት ሕግን በማስከበርና በአባይ ጉዳይ እያሳየውን አቋም በመደገፍ መግለጫ አውጥተዋል። በመግለጫው ዙሪያ ደረጀ ደስታ ከአስተባባሪዎቹ አንዱን አነጋግሮ ተከታዩን አጠናቅሯል። የኢትዮጵያውያኑ ማህበረሰባዊ ድርጅቶች ትስስር የማህበረሰብ ድርጅት አስተባባሪ ኢንጂነር ዝቄል ዘለቀ ድርጅቱ ከአሜሪካ፣ ከካናዳ፣ ከአውሮፓ፣ ከደቡብ አፍሪካና ኒውዚላንድ ከመሳሰሉ አገራት የተሰባሰቡ መሆኑን ጠቅሰዋል። መግለጫውን ለምን ማውጣት እንዳስፈለገ ኢንጂነር ዝቄል ዘለቀ ሲገልጹ ኢትዮጵያ አሁን አታፍጤ ውስጥ ገብታለች። በአሁኑ ጊዜ መንግስት እንዲያርግ እንዳያርግ እያሉ አንዴ ህገ መንግስት አንዴ ክልል መንግስት እያሉ ሰማን ሰዓት አሁን በኢትዮጵያ መንግስት በዶክተር አብይ የሚመራውን መንግስት የሚያደርጉትን ህዝቦችን አንድ ጋር አርጎ ሀገሪቱን አንድ አርጎ ለመያዝ እና ጥፋት ያጠፉትን ለፍርድ በማቅረብ ላይ የሚያደርጉትን ጥረት በመደገፍ ኢትዮጵያ አንድ ሆና ከገባችበት አጣፊን ውስጥ የምትወጣበትን ሁኔታ ለመደገፍ ነው። የመንግስት ተለጣፊ ድርጅት አለ። መንግስትም ጥፋት ሲያጠፋ ኤክሰስም ሲኖር መንግስቱንም የምንገስስ እና አሁን ግን ባለው ሁኔታ እናደረገው ነገር ሁሉ መሬት ላይ ተጨባጭ ሁኔታ እያየ መሆን ስላለበት በተለያዩ ከተማዎች ከአዲስ አበባ ጀምሮ በኦሮሚያ ከተሞች ውስጥ ሰዎችን በእና በማንነታቸው፣ በቋንቋቸው የሚደረጉ በደሎችና ግፎች በቃላት ሊገለጹ የማይችሉ እና እዚህ ላይ ደግሞ እንግሊዝኛ ጠቀም ብትፈቅድልኝ ቢዮንድ አውር አቢሊቲ ቱ ኮምፕሪሄንድ የሚሰራው አትሮሲቲ እና ይህንን አንደኛ መቆም አለበት። መንግስትም እያቆሙ ነው የሚለው ይህንን የሰሩት ለፍርድ መቅረብ አለባቸው። ከዛ ሁሉ ደግሞ አልፎ መንግስትም ቢሆን ር መንግስትን የሚወክሉ ድርጅቶች እነዚን የተጎዱ ሰዎች ሄዶ መጎብኘት ፈረሰውንም ቤት ሆነ የተገደሉትንም የተጎዱትንም፣ አይዟችሁ አለንላችሁ ማለት አለባቸው። አሁን የተወሉ ሰዎች መጠለያ ያጡሏል የሚባለው የፌዴራል ፖሊስ ገብቷል ተብሏል። እና ይሄንን መረጋጋት መፈጠር አለበት። ቅድሚያ መስጠት የሚገባን ቅድሚያ ሰጥተን ሌላውን በጊዜው ማድረግ ይኖርብናል ይላሉ። ኢትዮጵያ የምትባል ሀገር ከሌለች ምንም ነገር ሊኖራችል። ኢትዮጵያ ያለግድብም ያለአባይም ያለምንም መሮጥ ይችላል። እኛ ግን ኢንተርናሊ እየተባላል ሀገሪቷን እንዲስታብላይዝ አርገን እስከ መገነጣጠል መድረስ የለብንም እና እኛ ይህን የምናደርገው ነገር አሁን ላለው የኢትዮጵያ ሁኔታ ተረባርበን ስልጣን ላይ ያለውም ከመንግስት ጋር ሆነ፣ ከሲቪል ሶሳይቲዎች ጋር ከፖለቲካ ድርሶች ጋር ሀገሪቱን አረጋግተን አድነን ከዛ በኋላ ምርጫም ሆነ ኮንስቲትዩሽን መቀየርም ሆነ የክልል አከላለልም ሆነ ሁሉም ነገር በጊዜው ይደርሳል። የአባይ ጉዳይንም በሚመለከት ይህንን ብለዋል። ይሄንን ኔትወርክ ለግድቡንም ላይ የሚደረገው ግብፅ የምትሰራውን ትልቅ አሻጥር በራሳችን ውሃ በራሳችን ግድብ መታ እኛን ለማዝረስ ትፈልጋለች። የግብፅን ጉዳይንም አንድን የምናደርግበት ቱል ነው የሚሆነው። ወደፊት ደግሞ የኢትዮጵያ ኮሚኒቲዎች የኢትዮጵያ በየ ከተማው በየስቴቱ በየአገሩ ያሉትን የኮሚኒቲ አሶሲዬሽኖችንም ኔትወርክ ፈጥረን አንድ ጋር እየተናበብን ጥሩ ጥሩ ቤስ ፓርቲሶችን ሼር እየተደራረግን ከልጅ ልጅ ሊቆይ የሚችል ኔትወርክ ነው እኛ መስራት ፈልገዋል። የማህበራዊ ትስስሩ በውጭ ብቻ ያሉ ኢትዮጵያውያንን ብቻ ሳይሆን በአገር ውስጥም ገብቶ ህዝቡን አስተባብሮ የሚሰራ እንደሚሆን ጠቅሰው፣ እንዲያውም ኢትዮጵያዊነት የሚባለው ድርጅታችን ኢትዮጵያ ውስጥ ቅርንጫፍ ከፍቶ እየሰራ ነው ብለዋል። ለአሜሪካ ድምጽ ደረጀ ደስታ